of America የፓሪሱ የአየር ንብረት ስምምነት አፍሪካ በቴክኖሎጂ አጠቃቀሟ እመርታ ልታገኝበት የምትችልበትን እድል እንደሰጣት ተነግሯል። የአየር ንብረት ለውጥ የሚያስከትላቸውን ፈተናዎች ለመቋቋም የሚያስችል የገንዘብ አቅምም ለአህጉሪቱ እንዳስገኝላት ተጠቁሟል። የፓሪሱ ስምምነት ተግባራዊ የሆነበት ምክንያት የሰው ልጅ ሲባል በዚች ምድር ላይ በጋራ ለመኖር ያለው ቁርጠኝነት ምስክር ነው ተብሏል። መለስካቸው አምሀ ተከታዩን ዘገባ ልኳል። ዛሬ አዲስ አበባ በሚገኘው የተባበሩት መንግስታት ድርጅት የስብሰባ ማዕከል የተከፈተው ስድስተኛው የአየር ንብረት ለውጥና ልማት በአፍሪካ ጉባኤ ዋና ርዕሱ ያደረገው የፓሪስ ስምምነት ለአፍሪካ ምን ይዟል የሚል ነው። የፓሪስ ስምምነት ከዓመታት በፊት በጃፓን ኪዮቶ ተደርሶ የነበረውን የአየር ንብረት ለውጥ ስምምነት የሚተካ አዲስ ስምምነት እንደሆነ ያስታወሱት በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ባልደረባ ሚስተር ጄምስ ሞሮምቤርዚ፣ አዲሱ የፓሪስ ስምምነት የበካይ ጋዞችን ልቀት የመቆጣጠሪያ ስልቶችን ከመፍጠር ባሻገር ቀጣይ ልማት እንዳይቋረጥም ያረጋግጣል ብለዋል። የኮሚሽኑ ምክትል ጸሐፊና ዋና ኢኮኖሚስት ሚስተር አብደላ አምዶክ ደግሞ የፓሪስ የአየር ንብረት ስምምነት ለአፍሪካ ምን የሚጠቅም ጉዳይ ይዟል የሚለው የጋዜጠኛ ጥያቄ ይህን መልሰው ነበር። የፓሪስ ስምምነት አፍሪካን በየአቅጣጫው ይጠቅማታል። አንዱ በፋይናንስ በኩል የተደረሰበት ውሳኔ ነው። በአየር ንብረት ለውጥ ሳቢያ የሚከሰቱ ፈተናዎችን ለመቋቋም የሚረዳ በየአመቱ አንድ መቶ ሚሊዮን ዶላር ለአፍሪካ ተመድቧል። ብዙ ገንዘብ ነው። ከዚህ በላይ ግን የቴክኖሎጂ ጉዳይ ነው። ዓለም አረንጓዴ ቴክኖሎጂን ሊቀበል የተዘጋጀ ከሆነ ለእኛ በቴክኖሎጂው አንጻር ዘግይተን ለመጣን አፍሪካውያን በአብዛኛው የተፈተነው ቢሆንና በፍጥነት ከዘመናዊነት እየወጣ ያለውን ቴክኖሎጂ ጥቅም ላይ በመዋል የቀደመውን ዓለም ታሪክ መድገም አያስፈልገንም። ስለሆነም በእምርታ ወደፊት ተራምደን አረንጓዴና ከአካባቢያችን ጋር የሚጣጣሙ አዳዲስ ቴክኖሎጂዎችን መቀበሉ ለእኛ ጠቃሚ ነው። ጄምስ ሙሮምበርዚ በአፍሪካ ኢኮኖሚክ ኮሚሽን ከፍተኛ ባለሙያ በበኩላቸው የፓሪሱ ስምምነት በእያንዳንዱ ሀገር ላይ የጠቅላላውን የዓለም አየር ሙቀት ለመቀነስ የሚወሰዱ እርምጃዎችን በየጊዜው እንደሚቃኝና እንደሚለካ የሚያስገድድ መሆኑን አስታውሰዋል። ይህ በራሱ ለአፍሪካ አህጉር ከፍተኛ ጥቅም ይሰጣታል ይላሉ። የፓሪስ ስምምነት በተጨማሪም የሁለት ዲግሪ ሴንቲግሬድ ሙቀትን ወይንም ከዚያ በታች የ1.5 ዲግሪ ሴንቲግሬድ የፓሪስ ትልምን ለመምታት የሚሠሩ ሥራዎችን ለመለካት የሚያስችሉ ዘዴዎች ዘርግቷል። እነዚህ ሥራዎች በፈራሚ አገሮች የሚከናወኑ ናቸው። ይህ በእጅጉ አስፈላጊ ነገር ነው። ምክንያቱም የዓለም ሙቀት ከሁለት ዲግሪ ሴንቲግሬድ በላይ ከሆነ ለአፍሪካ ግዙፍ ፈተናን ነው የሚጋርጠው። በዚህ ሁኔታ አፍሪካ የትኛውንም የዘላቂ ልማት ግብ ለማሳካት አይሆንላትም። በተባበሩት መንግሥታት ድርጅት የአፍሪካ ኢኮኖሚክ ኮሚሽን ዋና ኢኮኖሚስት አብደላ ሐምዶክ የፓሪስ ስምምነት ለአፍሪካ አህጉር የሚያስገኛቸው ጥቅሞች እንዳሉ ሆነው የሰው ልጅ በዚች ምድር ላይ በአንድ ላይ ለመኖር ያለውን ቁርጠኝነትም ያሳየበት ነው ይላሉ። ይህ ስምምነት ተግባራዊ የሆነበት ፍጥነት በእጅጉ የሚያስደንቅ ነው። ቀደም ብዬ እንደገለጽኩት አንዳንዶቹ ስምምነቶች በፊርማ ሲጸድቁ አስርት ዓመታት ወስደዋል። ይህ ግን በዐሥር ወራት ተጠናቀቀ። ይህ የዓለምን ቁርጠኝነት ያሳያል። በዚህ ፕላኔት አንድ ላይ ነው የምንኖረው። እናም በአንዱ ክፍል የሚሆን ነገር ሁላችንንም ይሰማናል። ስለሆነም እነዚህን የሰው ልጆችን በሙሉ የሚፈታተኑትን ተግዳሮቶች ለመመከት አንድ ላይ መቆም አለብን። የፓሪስ ስምምነት ተግባራዊ ሊሆን የቀረው ከዛሬ ጀምሮ ሲቆጠር 17 ቀናት ብቻ ናቸው። በእኛ አቆጣጠር ጥቅምት 25 ቀን 2009 ዓ ም ወይም ኖቬምበር 4 ቀን 2016 ዓ ም ስምምነቱ ተግባራዊ መሆን ይጀምራል። እስካሁን ድረስ 16 የአፍሪካ ሀገሮችን ጨምሮ 7 77 የዓለም ሀገሮች ስምምነቱን በፊርማቸው አጽድቀዋል። ይህ የበካይ ጋስ ልቀትን ለመወሰን ያስፈልግ ከነበረው በትንሹ የ55 ሀገሮች ድምፅ በጣም ከፍ ያለ ነው። ይህም የአየር ንብረት ለውጥ ሊያስከትል የሚችለውን ከፍ ያለ አደጋ ዓለም እንደተገነዘበ ያመለክታል ሲሉ የመስኩ ባለሙያዎች ይመስክረዋል።